ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ 27 2012 ዓ ም ዝግጅታችን ጀመረ። ዛሬ ዩናይትድ ስቴትስ 244 ዓመቷን ደፋለች። ታከብሩ ሁሉ እንኳን ለነጻነት ቀን አደረሳችሁ። ሰሞኑን ኢትዮጵያ ውስጥ በነበረው ሁከት ሻሸመኔ ውስጥ ብዙ የሕዝብና የግል ንብረት ወድመዋል። ያው ከተማው ብዙ ነው የተቃጠለውም የጠፋውም ነገር የግለሰቦች ቤት፣ ሆቴሎች፣ ትምህርት ቤቶች በጣም ብዙ ነው የጠፋው። ሙሉ ያስተዳደር ይታል የፖሊሳዊ ከፖሊሲዎቻቸው ላይብረሪ የተመጽሐፈ ሙሉ በሙሉ ቢሮዎች ለአጠቃላይ ሴቶ እንዳልነበር ምንም የቀረ ነገር የለም ማለት ይቻላል። በእኛ ከተማ በትክክል ብዙ ንብረቶች ወድመዋል። ሆቴሎች ተቃጥለዋል። የግል ቤቶችን የተቃጠሉበት ሁኔታ ነው ያለው። ብዙ ሰዎችን ተጎድቶብናል። የሻሸመኔ ድምፆች ናቸው ዘገባ ይዘናል። በዩናይትድ ስቴትስ የኢትዮጵያ አምባሳደር መልእክት አላቸው ጊዜ ማያደርጋው የሚገኙ ለጊዜው የማይጠየቁ የሚመስላቸው ሊኖሩ ይችላሉ። ድርጊቱ ዓለም አቀፍ ወንጀልም ስለሆነ ከተጠያቂነት የሚያመልጥ የለም። ይህንን የእርስ በርስ እልቂት እየደገሳቸው ያላቸው እነማን እንደሆናቸው ራሳቸው ሕዝቡም ጠንቅቆ ስለሚያውቅ ከድርጊታችሁ እንድትቆጠቡ ጥሪ እናደርጋለን። አምባሳደር ፍጹም አረጋን አነጋግረናል። ዘገባ አለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ፣ አድማጮች የምሽቱን ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። ሲዳማ አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ ዛሬ በይፋ ተመሰረተ። አቶ ደስታ ሌዳሞ የክልሉ የመጀመሪያ ፕሬዚዳንት ሆነው ተሾመዋል። ዛሬ የተሰየመው የምክር ቤት መስራች ኮሚቴ 190 መቀመጫ ያለውን የክልሉን ምክር ቤት ከቀትር በኋላ ይፋ አድርጓል። ክልሉ የሚተዳደርበትን ህገ መንግስት ለማጽደቅ ረቂቅ አዋጅ ቀርቦ 12 ምዕራፎችና 113 አንቀጾች ያሉት የሲዳማ ብሔራዊ ክልል ህገ መንግስት በምክር ቤቱ በሙሉ ድምጽ ጸድቋል። በአዋሳ ከተማ ዛሬ ከተካሄደው የሲዳማ ክልላዊ መንግስት ምስረታ ጋር አዲሱ የሲዳማ ባንዲራ የተሰቀለ ሲሆን የክልሉ የስራ ቋንቋ ሲዳማ እንዲሆን ተወስኗል። ቀደም ሲል የሲዳማ ዞን ምክር ቤት አፈ ጉባኤ የነበሩት አቶ ሰለሞን ላሌ የክልሉ ምክር ቤት ዋና አፈ ጉባኤ እንዲሆኑ ተመርጠዋል። ዛሬ በጸደቀው ህገ መንግስት ረቂቅ ላይ በፌዴራልና በክልል ደረጃ የሚገኙ የሲዳማ ተወላጅ ምሁራን የህግ ባለሙያዎችን ጨምሮ በመላ ሲዳማ አንድ ሚሊዮን 319048 ሰው ቀደም ሲል የተወያየበት መሆኑ መገለጹን ሪፖርተራችን ዮናታን ዘብዲዎስ ከሀዋሳ ዘግቧል። ወደ ኮቪድ-19 ዓለም አቀፍ የዕለቱ ሁኔታ ስናልፍ ደግሞ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ11 ሚሊዮን አለፈ። ዩናይትድ ስቴትስ ከዚህ ውስጥ ሁለት ነጥብ ስምንት ሚሊዮን ገደማውን ይዛ አሁንም በኮሮና ቫይረስ ተያዦች ቁጥር ብዛት ቀዳሚነቱን እንደያዘች ናት። በዚሁ ሰሞን የቫይረሱ ተጠቂዎች ቁጥር በከፍተኛ ደረጃ በመጨመሩ በርካታ የክፍለ ግዛቶች አስተዳዳሪዎች ተለቀው የነበሩ የእንቅስቃሴ ገደብ ክልከላዎችን መልሰው እያጸኑ ናቸው። ሀገሪቱ የቫይረሱን መዛመት ለመቆጣጠር እየተፍጨረጨረች ባለችበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ትላንት አርብ በነጻነት አመት ቀን በዓል ዋዜማ ደቡብ ዳኮታ ማውንት ሮሽሞር ላይ ተገኝተው ንግግር አድርገዋል። በዝግጅቱ ላይ የተገኙት ሰዎች በአብዛኛው የአፍና አፍንጫ መሸፈኛ ማስክ ያላጠለቁና አካላዊ ርቀት ማስጠበቂያ ዝግጅት ያልተደረገበት እንደነበር ተገልጿል። የሕዝብ ጤና ባለስልጣናት ዝግጅቱ ቫይረሱን በጣም ያዛምተዋል ብለው ስጋታቸውን ሲገልጹ ቆይተዋል። በተያያዘ ዜና የፕሬዚዳንቱን ልጅ የዶናልድ ጁኒየር የፍቅር ጓደኛ የሆኑት ኪምበርሊ ጊልፎይል ለቫይረሱ መጋለጣቸው ተነግሯል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ስለ ኮቪድ-19 ወረርሽኝ መጀመሪያ መረጃው የደረሰው ቻይና ካለው የራሱ የድርጅቱ ቢሮ እንጂ ከቻይና መንግስት ባለስልጣናት አለመሆኑን ገልጿል። ድርጅ ድርጅቱ ከማን መረጃውን እንዳገኘ በውል ሳይገልጽ ከጥቅሉ ከቻይና ሪፖርት እንደደረሰው ማስታወቁ ይታወሳል። ሶማሊያ ውስጥ በሁለት ትላልቅ ከተሞች በደረሱ ፍንዳታዎች ስድስት ሰዎች መገደላቸውና አስራ አምስት ሰዎች መቁሰላቸው ተሰማ። በባይድዋ ከተማ በመንግስት ደህንነት መቆጣጠሪያ አቅራቢያ የተቀበረ ፈንጂ ፈንድቶ ባደረሰው ጉዳት ቢያንስ አምስት ሰዎች መገደላቸውና ስምንት ሰዎች ደግሞ መቁሰላቸውን የዓይን እማኞች ለሶማሊኛ ቋንቋ አገልግሎት ተናግረዋል። የባይድዋ ወረዳ ኮሚሽነር ሀሰን ሞአሊም በበኩላቸው በፍንዳታው የመንግስት ወታደርን ጨምሮ አራት ሰላማዊ ዜጎች መገደላቸውን ተናግረዋል። በሌላ በኩል በዋና ከተማዋ ሞቃዲሾ ወደብ አቅራቢያ አጥፍቶ ጠፊ መኪና ላይ የተጫነው ቦምብ ፈንድቶ ሰባት ሰዎችን አቅስሏል ለቦምብ ጥቃቶቹ እስካሁን ኃላፊነኛ ያለ አካል የለም። ይሁን እንጂ ጽንፈኛው ቡድን አልሸባብ በተደጋጋሚ መሰል ስፍራዎችን ኢላማ እንደሚያደርግ ይታወቃል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ነው። ዩናይትድ ስቴትስ የዘንድሮውን የነጻነት ቀን በዓሏን እያከበረች ያለችው በሀገሪቱ ዙሪያ የባርነት ዘመን ደጋፊ ታሪኮችን የሚያስታውሱ መልእክቶችን እንዲወገዱ የሚጠይቀው ዘመቻ እየተጠናከረ ባለበት በአሁኑ ወቅት ነው። ሚኒያፖሊስ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ ነጭ ፖሊስ አንገቱ ላይ ለደቂቃዎች በጉልበት ተጭኖ ሕይወቱ ካለፈ ወዲህ ይህ ዘመቻ እየተቀጣጠለ መጥቷል። ፕሬዚዳንት ትራምፕ ሀውልቶችን እና ሌሎችን መታሰቢያዎች እንዲጠበቁ የማስፈጸሚያ ትዕዛዝ መፈረማቸው ይታወሳል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ የተከበረ ያለውን የነጻነት ቀን ጁላይ ፎር በዓል በማብሰር ትላንት አርብ ደቡብ ዳኮታ ማውንት ረሽሞር ብሔራዊ መታሰቢያ ንግግር አድርገዋል። ለታዳሚዎቹ ልጆቻችሁ በትምህርት ቤት የራሳቸውን አገር እንዲጠሉ እየተማሩ ነው ያሉት ፕሬዝዳንቱ ከግራ ዘመሞች በኩል የሚሰነዘረው ጽንፈኛ ጥቃት ነው ሲሉ የገለጹት እንዲቆም መደረግ እንዳለበትም አሳስበዋል። የአሜሪካ ሕልውናን መጠበቅ አለብን ሲሉም ተሰብሳቢውን አስገንዝበዋል። ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ሕይወቱ ማለፉን ተከትሎ የተቀጣጠለው የተቃውሞ እንቅስቃሴ የአሜሪካን አስተዳደር መሰረቶችን አደጋ ላይ የሚጥል ነው ሲሉ ፕሬዝዳንቱ ታዳሚውን አስጠንቅቀዋል። አድማጮች፣ ለዕለቱ የነበሩን ዜናዎች እነኝ ነበሩ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 27 2012 ዓ ም ምሽት ፕሮግራም ነው። ሁላችንም መንግሥት ነው እንግዲህ ከሁሉ የበለጠ ራሱ ማስተካከል ያለበት ሁላችንም ቢሆን በሰላማዊ መንገድ የምንፈልገውን አጀንዳ ማንቀሳቀሱ ነው የሚያዋጣ ነው። የኦነግ ሊቀመንበር ኦቦ ዳውድ ኢብሳ ናቸው። በዚህ ምሽት ይዘናቸዋል። ሰሞኑን ለንደን የሚገኘው የኢትዮጵያ ኤምባሲ ላይ ስለተፈጸመ ጥቃት የሚሲዮኑ ኃላፊ ይናገራሉ። ወጣቶቹ መጡ ብረት ነገር ያዙት አለ። እንደገና የሚቀጣጠል ነገር ፖሊሶቹ የተቀበሏቸው ነገር አለ። ሕንፃ ውስጥ ገብተው ሰራተኛውንም መደብደብ ሊሆን ይችላል፣ ከዛም በላይ ሊያልፍ ይችላል። የሚቃጠሉ ነገሮችን ማካተል ይሆናል፣ ባንዲራ ማውረድ ነው። እንደነዚህ አይነት ነገር ነው ሙከራ ያደረጉት። አምባሳደር አባቡ ደምሴ በእንግሊዝ የኢትዮጵያ ሚሲዮን ምክትል መሪ ናቸው። አነጋግረናቸዋል። አሁን ወደ ቀዳሚው ዝግጅት እንለፍ። የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በተነሳ ሁከት በኦሮሚያ ክልል ሻሸመኔ ውስጥ የሚገኙ የአትሌት ኃይሌ ገብረሥላሴን ሆቴል ጨምሮ በርካታ የንግድ ድርጅቶች፣ ትምህርት ቤቶች፣ መኖሪያ ቤቶችና የመሳሰሉት ተቋማት መውደማቸውን ነዋሪዎችና የንግድ ድርጅቶች ባለቤቶች ለቪኦኤ ተናግረዋል። ድርጊቱ መፈጸሙን ያረጋገጡት የሻሸመኔ ከንቲባ አቶ ተማም ሁሴን መንግስት ሁኔታዎችን ለመቆጣጠር ከተማውን ወደ ሰላማዊ መንገድ ለመመለስ እየሰራ መሆኑን ከጉዳዩም ጋር በተያያዘ ንብረት በማቃጠልና በተለያየ ወንጀል የተጠረጠሩ ሀያ አንድ ሰዎችን በቁጥጥር ስር መዋላቸውን ተናግረዋል። ነዋሪዎቹንና ከንቲባውን ያነጋገረው ደረጀ ደስታ የሚከተለውን ዘግቧል። በሻሸመኔ ከተማ ከ20 ዓመት በላይ ነዋሪ የሆኑት እኚህ ግለሰብ ለደህንነታቸው ሲሉ ስማቸውን መግለጽ አልፈለጉም። የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ ሰሞኑን በተነሳው ሁከት ከተማይቷ መንደዷን ይናገራሉ። እኔ ጎረቤት ላይ ነው የተቃጠለው። እንደ አጋጣሚ ሆኖ እኛ ቤት ሲመጡ ለምነናቸው ሳይ ሳይቃጠል አልፈው፣ ከዛ ቀጥሎ ያለውን ቤት ግን አቃጥለዋል። ከኛ ቤት ቀጥሎ ያለው ቤተሰብ የሌላ ቦታ ያለ የቤተሰብ ቤት ተቃጥሏል። ያው ከተማው ብዙ ነው የተቃጠለውም የጠፋውም ነገር፣ የግለሰቦች ቤት፣ ሆቴሎች፣ ትምህርት ቤቶች በጣም ብዙ ነው የጠፋው እና ያው እንግዲህ መከላከያ ከገባ በኋላ ሁኔታዎች ተረጋግተዋል። ግን በጣም ብዙ ያለቀው ከተማ ኦልሞስት ሙሉ በሙሉ ነው የጠፋችው ሊባል በሚችል ደረጃ ያልተጣጠለ ነገር የለም እና በጣም ብቻ ከባድ ነበረ። የነበረው ነገር እየተለየ ነው የሚቃጠለው። ዋናው ነገር እንደውም እሱ ነው በብዛት የተቃጠለው ኦሮምኛ ተናጋሪ ያልሆኑ የህብረተሰብ ክፍሎች፣ ረዥም አመት፣ አሁን እነዚህ የምላቸው ረዥም አመት በንግድ የተለያዩ ብሔሮች ናቸው፣ በበፍ ጉራጌዎች ናቸው። ለምሳሌ በስም የሚጠቀሱ ተለቅተለቅ ያሉ ነገሮችን ሊነግሩኝ ይችላሉ? አዎ እንግዲህ የመጀመሪያው ሀይሌ ሆቴል ነው። ሀይሌ ገብረስላሴ ሆቴል ተቃጥሏል። ከዛ ለሻሸመኔ ከተማ መሀል ከተማ ላይ ያለ ደግሞ የመጀመሪያው ሊባል የሚችል ደረጃ ህንፃ አለ፣ ጸጋይ ህንፃ የሚባል እሱ ተቃጥሏል። የትምህርት ማዕከል የሚባል ረዥም አመት እዛ ከተማ ውስጥ የግል ትምህርት ወደ አምስት ሺ ተማሪዎች አካባቢ የሆናል አነት የሚባለ እሱ ተቃጥሏል። እንሳ አባይ ሆቴል፣ ወሀበ ሆቴል፣ ማራ ህንፃ፣ ሜሪዲያን የሚባል ካርሲን የገበያ መካከልም ያለው አለ፣ ኬሪሁን የሚባል ሆቴል አለ፣ ካርስ ያለው ኢንተርናሽናል ሆቴል እነዚህ እንግዲህ ዋና ዋናዎቹ ናቸው። የግለሰቦች ቤት ያው በብዛት የቃጠለ በየሰፈሩ አለ እንግዲህ የማይታወቁ ጥ ማለት ነው። ነዋሪው ከዘረዘሯቸው ድርጅቶች ውስጥ አቶ ዮሐንስ ወልዴ የሻሸምኔ ነዋሪ ሲሆኑ የሉሲ የትምህርት ማዕከል ባለቤትና ዋና ስራ አስኪያጅ ናቸው። እሳቸው እንደነገሩን ሉሲ የትምህርት ማዕከል በከተማ ውስጥ ትልቁና የመጀመሪያው የግል ተቋም ነው። በአሁኑ ሰዓት ወደ 350 የሚደርሱ ሰራተኞች ያሉት ሲሆን ወደ አምስት ቅርንጫፎች አሉት። በጠቅላላው 4200 የሚደርሱ ተማሪዎችን በማዕከሉ ትምህርታቸውን ይከታተላሉ። ከመዋለ ህጻናት ጀምሮ እስከ ሁለተኛ ደረጃ አገልግሎት የሚሰጠው የዚህ ትምህርት ቤት ይዞታ በሰሞኑ አመፅ የመጋየትና የመውደም አደጋ ደርሶበታል። አቶ ዮሐንስ እንዲህ ይገልጹታል። ባለፈው ሰጭ ማን ማክሰኞ ጠዋት የደረሰብን ጉዳት ምንድን ነው? አንደኛ ዋናው ጉዳያችን ሀይስኩልና ፕሪፓራቶሪ ያለበት ግቢ ውስጥ ሙሉ በሙሉ ማለት ይቻላል ተቃጥሏል። የተማሪ ዶክመንት ያለበት ሪከርድ ኦፊሱ ሙሉ ያስተዳደር ህንፃው የኮሚሰር ክፍሎቹ ከኮሚሽኖዎቻቸው ላይብራሪ የተመካፉ ሙሉ በሙሉ ቢሮዎች አጠቃላይ ወሴቱ እንዳልነበረ በቃ ምንም የቀረ ነገር የለም ማለት ይቻላል። ከዚያ በተጨማሪ አንያ ደረጃ ትምህርት ቤት አለን ከተማ መካከል ላይ ያለ አቦስቶ ቅርንጫፍ ይባል እሱም እንደዚሁም በአብዛኛው ብዙ ክፍሎች ተካፍለዋል። ከዛ ትልቅ ደም ያለ ማለፍ ግዳያለ ዛም ውስጥ እነዚህ በርካታ ክፍሎች ተካፍለዋል። አቶ ዮሐንስ በገነቡት የትምህርት ተቋም ላይ የደረሰው አደጋ ግን በዚህ አላበቃም። ሌላ የሚያሳዝናቸው ነገር ተከተለ። ከዚህ አልፎ በጣም የሚያሳዝነው ቤቴ ነ ምርተው ቤቴ

አሁን ደርስና ካል ይቶለናል ይመንገድ ቀጭሮታል አቶ ዮሐንስ ወልዴ በትውልዳቸው ከኦሮሞና ከሌላ የተወለዱ ቅይጥ መሆናቸውን ገልጠው ቢናገሩም በማንነት ተለይቶ የደረሰባቸው ጥቃት ምናልባት የአንድ ወገን አክራሪ ባለመሆናቸው ሊሆን እንደሚችል ገልጠዋል። እሶ ኢላማ የሆኑበትን ምክንያት ያውቁታል? ለምንድን ነው እንዲህ ነው? ምንድን ነው ግምቶ ምናልባት ግንት ይመስለኝ አንደኛ ያው ጥቃቱ ይታወቃል። እንደ ከተማ ያው የሰዎችን ማንነት እያተኮረን ቃሉ ማንነት ይባል እንኳን ይህ ከብሔረሰብ ጋር በተገናኘ ወይም ጥይቅ በሳል ግን ሲመስለኝ ግን ያው የአንድ ወገን የአክራሪ የሆነ አቶ ዮሐንስ ቢያወጡ ቢያወርዱት አልመጣ ያላቸው ነገር ቢኖር የእሳቸውም ሆነ ከሀያ ሁለት ዓመት በላይ የኖረው የትምህርት ማዕከል ጉዳትና ጥፋት መሆኑን ይናገራሉ። ከዚህ አልፎ ታርጌት ሊያረግ ነገር ከፊት ቤት ከምንም በላይ ከፍተኛ የሆነ ማህበራዊ ሀይማኖትጨርሀ ነው። ለከተማው ደግሞ ዓይን ነው። ያለፉት አስራ አራት ዓመታት ማለት ይቻላል በከተማ ውስጥ ያሉ ሽኞችን ሁሉ በውጤት በአንደኛ ደረጃ የሚመራ ነው። በርካታ ተማሪዎችን አምርተናል። በጣም ብዙ ተማሪዎች ተዋክያቶች፣ ብዙ ዶክተሮች፣ ፕሮፌሰሮች በጣም ብዙ ደረጃ የደረሱ ተማሪዎች አሉበት ከሚሆኑ አኳያ ለምን ይህን ጥቃት እንደተደረሰብን እስካሁን በጣም በጣም እንቁልቅልሽ ሆኖ በጣም አሳዝኖኛል። በጣም ሞራሌን ነክቶታል። እውነት በኢትዮጵያ በሀገራችን ላይ ትልቅ አዘን ሀዘን የተሰማኝ ቀን ነው። ይህን ያህል ነው ማለት እችላለሁ። አቶ ዮሐንስን እጅግ የደነቃቸው ነገር በሃጫሉ ሀዘን ሳቢያ ይህ መሆኑ ነው። እሳቱን ከለኮሱት በላይ ሃጫሉ የእሳቸው ሀዘን ነበር። ምክንያቱም ከሃጫሉ ጋር ቤተሰብ ናቸው። ከባለቤቱ ጋር ዝምድናቸው ናቸው፣ የስጋ ነው። የሃጫሉ ባለቤት ሚ

ማጥፋት ነው። እሱን ማጥፋት ሲገባ እነሱ ያጋሚ ያሉት የአቶ ዮሐንስ ትምህርት ቤት፣ በተለይም መኖሪያ ቤታቸው ቀደም ሲል በተያያዘ ሊስት ታስቦበት የእሳቸው መኖሪያ ቤት ብቻ ከአካባቢው ተለይቶ የተቃጠለባቸው መሆኑን ተናግረዋል። በውከቱ ያሁሉ ንብረት ስለወደመባት፣ የሰው ሕይወት ስለጠፋባት የሻሸመኔ ከተማ ወቅታዊ ሁኔታ ከንቲባው አቶ ተማም ሐሰን የሚሉት አላቸው። እውነት ነው። አርቲስት ሀጫሉ ያው በሀገር ታዋቂና በተለይ የኦሮሞ ተምሳሌት የሆነ ወጣት ነው። አርቲስት ሀጫሉ ሞት ሀዘን ያልተሰማው ዜጋ የለም። በዛ ስሜት በዕለቱ በተለያዩ ቦታዎች ሰልፎች ነበሩ። በእኛ ከተማም ተመሳሳይ ሰልፍ ነው የነበረው። ከተወሰነ ጊዜ በኋላ ግን ስታጫውን ቀይሮ ወደ ዘረፋ እና ወደ ሁከት የቀየሩበት ሁኔታ ነው ያለው። በዛ መሰረት በእኛ ከተማ በትክክል ብዙ ንብረቶች ወድመዋል። ሆቴሎች ተቃጥለዋል። የግል ቤቶችን የተቃጠሉበት ሁኔታ ነው ያለው። ብዙ ሰዎችን ተጎድቶብናል። ይሄ ህገወጥነት ሆኖ ነው ያገኘ ነው። ይሄ ችግር እንዳይቀጥል ጸጥታ አካሉ ቤት የተቃጠለባቸው ሰዎች ከቦታ ተፈናቅሎ የተወሰነ ቦታ ተሰብስበው ያሉበት ሁኔታ ነው ያለው። እነዚህንም ግለሰቦች ለመርዳት ከማህበረሰቡ ጋር የተለያየ እንቅስቃሴ እያደረግነው ወደ ነበረበት እንዲመለስም ስራዎች እየተሰሩ ናቸው። በከተማችን ግን አስከፊ ሁኔታ ደርሷል። አርቲስቱ ተገሎ የአርቲስቱን ሞት ለፖለቲካ ጥቅማቸው ሲሉ ሁከት እንዲፈጠር ሲቀሳቀሱ የነበሩ ግለሰቦች በእኛ ከተማም ይህ ችግር በስፋት እንዲፈጠር የድርሻቸውን ተወጥተዋል። ዞሮ ዞሮ ከማህበረሰቡ ጋር ለማረጋጋት በጣም መጠነ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። ጉዳት የሚያደርሱት እነዚህ ወገኖች የአካባቢ ነዋሪ ናቸው ወይስ ከሌላ አካባቢ የመጡ ናቸው? ሻሸመኔ ከተማ እንደምታወቀው ሰፊ ከተማ ነው። በተለያዩ ብሔር ብሔረሰብ ተሻሽሎ የምኖርበት ከተማ ነው። በብዛት ከገጠሩ ክፍል ነው ወደ ከተማ እየጎረፉ የዘረፋ እንቅስቃሴ ሲያደርጉ የነበሩት በከተማ የማይታወቁ የአካባቢውን ሽማግሌና አባገዳዎች የማያከብሩና የማይታወቁ ናቸው። ከውጭ ወደ ከተማ ገብቶ ሁኔታ የተፈጠረበት ሁኔታ ነው ያለው። ኮሚቴ ተዋቅሮ ችግሩ እንዳይቀጥል ጸጥታ አካሉ ከማህበረሰቡ ጋር ሆኖ ስራ እየሰራ ያለበት ሁኔታ ነው ያለው በእኛ ከተማ በማንነታችን ተለይተን ነው ጥቃት የደረሰብን የሚሉ ወገኖች አሉ። እነዚህ እውቀት እንዲፈጠር የሚፈልጉ አካላት ሲጀመር ያው ሰው በብሄር ተከፋፍሎ በሃይማኖት ተከፋፍሎ እንዲጋጭ ነው ሙከራ ሲደረግ የነበረው። ማህበረሰባችን ግን ከዚህ በፊትም የተለያዩ የተመሳሳይ ችግሮችን አልፎ የመጣ በመሆኑ እርስ በርስ ችግር ውስጥ አልገባም። ግለሰቦች ግን ከውጭ መጥቶ በዘረፋም በምንም የማጥቃቱ ሁኔታ ትክክል ነው እስካሁን ባለን መረጃ ለይቴን በዘር እና በሃይማኖት መረጃውን ለይቴን አልያዝንም። ግን ጠቅላላ ባለ ሁኔታ ስናይ ትክክል ነው። በተለይ ከኦሮሞ ውጭ የሆኑ ዜጎቻችን ላይ ትኩረት አድርጎ ጥቃት እንዲከፈጠር እና በሕዝባችን መሀል ልዩነት እንዲፈጠር፣ ሕዝቡ እንዲጋጭ ነው ሙከራ ሲደረግ የነበረው። ዞሮ ዞሮ ጸጥታ አካሉ ይህን ስራ በስፋት የሰራበት እና ማህበረሰቡም እንቅስቃሴ ያደረገ ከመሆኑ አንጻር ችግሩን ለጊዜው ለማቅረፍ ተችሏል። አሁን ሁኔታዎች ረገብ ያሉበት ሁኔታ ነው ያለው። በቁጥጥር ስር የዋሉ ሰዎች አሉ፣ በዚህ ድርጊት ሳቢያ አሉ ወደ ሀያ እንደሚሆኑ በቁጥጥር ስር የዋሉ ንብረት በማቃጠል እና የተለያዩ የወንጀል ስራዎች ላይ የተሳተፉ ወደ ሀያ እንደሚሆኑ ቁጥጥር ስር ውለዋል። ሌሎችም የተለዩ አሉ፣ አካል ለይተን አሁን ፍለጋ ላይ ያለን በማህበረሰቡም ጠቆማ ቁጥጥር ስር እንዲውሉ የተደረጉ ያሉ አሉ። ቁጥሩ ከዚህም በላይ ነው የተለዩ ሰዎች በተለይ በዋናነት ይህን ነገር ሲያቀናጁ የነበሩ በቁጥጥር ስር መዋል ያለባቸው ማህበረሰቡም ጥቆማ የሚሰጠን አሁንም ጸጥታ አካሉ በክትትል ላይ ያለበት ሁኔታ ነው ያለው እንዲህ ያለ ሁኔታ ሊፈጠር እንደሚችል አስቀድማችሁ አላሰባችሁም ነበረ ጥበቃ በማድረጉ በኩል የአካባቢውን ደህንነት በማረጋጋት በኩል ምንም ግምት አልነበረም ይህ ችግር ሊፈጠር እንደሚችል በጠቅላላ በከተማችን ያለን ማህበረሰቡ ጋር ስራው ተሰርቶ ሰላም ነው የነበረው ማህበረሰቡ በሰላም ወጥቶ የሚገባ አብሮ በሰላም ተሳክሎ የምኖርበት ከተማ ነው። በተለይ ከዚህ በፊት የነበሩ ጥቃቅን ወንጀሎችም በማህበረሰቡ ትብብርና በጸጥታ አካል እንቅስቃሴ በጣም ሰፊ ስራ በመሰራቱ በጣም ጥሩ የሚባል ሰላም ነው የነበረው። ከዚህ ጋር ተያይዞ ችግር ይፈጠራል ተብሎ አልታስብም። ይህ አጀንዳ ያው የአገሩ ሰላም እንዳይከፈት የሚፈልጉ አካላት አጀንዳ ቀርጾ በራሳቸው ወንጀል ፈጽሞ ወንጀሉን ደግሞ ሌላ አጀንዳ ሰው ውስጥ እንዲቀረስ አድርጎ ሰው እንዲጋጽ ሙከራ አድርጓል መጀመሪያ የታሰበበት የሚታወቅ ችግር አልነበረም አጋጣሚ የተከሰተና በወቅቱ ችግሩ ከአቅም በላይ ነው የነበረው ከተወሰነ ደቂቃ በኋላ ግን ፀጥታ አካሉ ለመቆጣጠር ችለዋል የሻሸመኔ ከንቲባ አቶ ተማም ሁሴን በጣም አመሰግናለሁ ለአሜሪካ ድምጽ ራዲዮ ደረጀ ደስታ አመሰግናለሁ ደረጀ ወደ ተከታዩ ዘገባ እንለፍ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በአርቲስት ሀጫሉ ሁንዴሳ ሞት ማዘናቸውን ገልጸው የአርቲስቱን ሞት ተከትሎ ሀገሪቱ ውስጥ የተነሳውን ሁከት ለማረጋጋት ውጪ የሚኖሩ ኢትዮጵያውያን ሰፊ ስራና አስተዋጽኦ እንደሚጠበቅባቸው ትናንት በፌስቡክ በቪዲዮ ባወጡት መልእክት አሳስበዋል። ውጪ ሆነው የጥላቻ ንግግሮችን የሚዘሩ ከአድራጎቶቻቸው እንዲቆጠቡ ጠይቀዋል። ኢትዮጵያውያን እና ትውልደ ኢትዮጵያ ኮሮና ቫይረስን ለመከላከል ለሚያደርጉት ጥረትና ለህዳሴ ግድብም እየሰጡ ላሉት ድጋፍ ምስጋና አቅርበዋል። ጽዮን ግርማ ወደ አምባሳደሩ ደውላ አነጋግራቸዋለች። በዩናይትድ ስቴትስ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፍጹም አረጋ ህብረተሰቡ ከሴራ ትንተናና ከሀሰት መረጃ ራሱን አርቆ አጥፊዎች በህግ እንዲጠየቁ የቻለ በመረጃ በመደገፍ የኢትዮጵያ ሰላም እንዲመለስ እንዲያደርግ ጠየቁ። በውጭ ሀገር ተቀምጠው በጥላቻ ስሜት ተሞልተው የህዝቡን በእኩልነት የመኖር ተስፋ በማጨለም ለዘመናት በቤተሰብ ጭምር ተሳስሮ በመኖር ላይ ያለውን ህብረተሰብ እርስ በእርስ እንዲጫረስ ለሚሰሩም ማሳሰቢያና ማስጠንቀቂያ አስተላልፈዋል። ይህን መልእክታቸውን በኤምባሲውና በግል የፌስቡክ ገጽ ላይ ያሰፈሩ ሲሆን ለአሜሪካ ድምፅም ማብራሪያ ሰጥተዋል። በአርቲስት ሃጫሉ ሁንዴሳ የተፈጸመው ግድያ እጅግ አሳዛኝ ነው። እሱንም ተከትሎ በተከሰተው ግጭት ለጠፋው ሰው ህይወት እጅግ አዝኛለሁ። በሟቾች ላይ የደረሰው ሀዘን ልብ የሚሰብር ነው። እንዲህ አይነት ነገር መፈጠር አልነበረበትም። ገዳዮቹ ይህንን ያቀነባበሩ በዚህ ውስጥ የተሳተፉ ለሕግ እንደሚቀርቡ መንግስታችን አረጋግጦ ስራ እየተሰራ ነው። ይህን ተከትሎ አሜሪካን ሀገር ውጭ ሀገር ሆነው በምቾት ላይ ሆነው ሀገር ቤት ያለውን ወገናችንን በማይጠቅም መልክ እየቀሰቀሱ ለበለጠ ግጭት ለማነሳሳት እየሰሩ ያሉ ሁላ በሶሻል ሚዲያ እንደምንከታተለው ስላሉ እነዚህ ሰዎች ህዝቡ እየተመለከታቸው እንደሆነ መንግስት የሚመለከተው አካል እየተመለከታቸው እንደሆነ እንዲያውቁ ከድርጊታቸው እንዲቆጠቡ የሚተላለፉትንም ህግ ደግሞ ባለው አግባብ መሰረት የሚያስጠይቃቸው እንደሆነ እንዲገነዘቡ ነው። በህግ አግባብ የሚካሄድበትን ጉዳይ በዝርዝር በመገናኛ ብዙሀን መግለጽ አስፈላጊ አለመሆኑን ጠቅሰው እንደ የጥፋቱ ደረጃ ጉዳዩን በህግ እልባት እንደሚሰጠውም ተናግረዋል እንደ የጥፋቱ ደረጃ አንዳንዱ ደፍቶ ብዙ ጉዳት ያደረሳል አንዳንዱ ደግሞ ወደዛ እየተንደረደረ ያላለን። ስለዚህ ማይገባውን ሁኔታ ያለፈው ህጉን ተከትሎ የሚጠየቅ ነው የሚሆነው ማለት ነው። ኢትዮጵያውያን ከብዙ ሺህ ማይል ርቀት ላይ ሆነው የሀሳብ ውሎና ዳራቸው ኢትዮጵያ መሆኑን ያስታወሱት አምባሳደር ፍጹም አረጋ ለዚህ ማሳያው በችግር ጊዜ የሚያደርጉት መተባበር ነው ብለዋል። ከአሁን በፊት የነበሩትን መግለጽ ይቻላል። እንዲሁም በሌላ በኩል በቅርቡ እንኳን ሁሉንም ኢትዮጵያዊ ያሰባሰቡ ሁለት ጉዳዮች አሉ። በአንድ በኩል የኮቪድ አለ ኮቪድ አስራ ዘጠኝ አለምን እያስጨነቀ ነው አሁን እንኳን እየተነጋገርን አስር ሚሊዮን አልፏል፣ ኢንፌክሽኑ ከግማሽ ሚሊዮን አልፏል የሞተው ብዛት። ይሄ በአፍሪካም በሀገራችንም በከፍተኛ ሁኔታ እየቀጠለ ነው እና ይህን በሚመለከት ሀገራችንን ለማገዝ ከሀያ አምስት በላይ የሚሆኑ የዲያስፖራ ዶክተሮች ባለፉት አስራ ስድስት ሳምንታት ያለማቋረጥ በየሳምንቱ እየተገናኘ የተለያዩ ድጋፎች በሀገር ቤት በስልጠናም በሪሶርስም እንደገና ደግሞ በፖሊሲ ግባትም በኦፕሬሽን ግባትም እያደረጉ ነው። አሁን እንኳን ስራ አቋርጬ ነው የመጣሁት የተካሄደ ያለው ወቢታር አለ። ከዚህ በተጨማሪ በቁሳቁስ ለሐኪሞች የሚሰጡ ልብሶችን መሳሰሉትን በመደገፍ እንዲሁም ሌሎች ሜዲካል ኢኩፕመንትን ጨምሮ ከግማሽ ሚሊዮን ዶላር በላይ ዋጋ ያላቸው ቁሳቁስ ባለፉት አስራ ስድስት ሳምንታት ውስጥ በዘጠኝ ዙር ወደ ሀገር ቤት መላክ ተችሏል። ይህ ደግሞ በጣም ትልቅ ድጋፍ ነው። ጥሪ እያደረግነው ነው። በእርግጥ ግን ሰው በራስ ተነሳሽነት የሚያደርጋቸው በርካታ ነገሮች አሉ። ሌላ በኩል በሀምሳውም ስቴት ማለት በሚቻል ደረጃ በቪዲዮ ኮንፈረንስ ቢያንስ ሁለት ጊዜ መገናኘት እድል አጋጥሞኛል፣ ከእያንዳንዱ ጋር በእነዚህ ሁሉ የምናደርጋቸው ሁለት ጉዳዮች ላይ ትኩረት አድርገን የምናገረው፣ በአንድ በኩል ከቁሳቁስ ድጋፍ ጋር፣ ያ በኩል ከገንዘብ እርዳታ ጋር። በኢንቨስት ላይ የከፈትነው አካውንት አለ። ካሁን ቀደምም በእናንተ አበት ተዘግቧል። በአሁኑ ሰዓት ያ ድጋፍ ከፍ ብሎ እያደገ ነው። ያንንም ሪሶርስ በማሰባሰብ ዙሪያ በዚሁ ትልቅ ትልቅ ድጋፍ እያደረጉ ያሉ አሉ። ሁለተኛ ደግሞ የታላቁ ሕዳሴ ግድብ ያለበትን ወቅታዊ መረጃ በመስጠት አጋርነታቸውን እንዲያረጋግጡ ማድረግ። በዚህ ዙሪያም በርካታ ጸሐፊዎች በርካታ በዲጂታል ማርኬቲንግ ወይም በማህበራዊ ሚዲያም ጭምር ከፍተኛ እገዛ እያደረጉ የተዛቡ አመለካከዶችን ከግብጽ የሚመጡ ሀሳቦችን በመመከት ሰፊ ድጋፍ ሲያደርጉ እያስተዋል ነው። ስለዚህ በጣም ልባቸው ሆነው ሀገራቸውን፣ ህዝባቸውን ከጥቃት ለመከላከል ህዝባችንን ለማጥፋት የመጣውን በሽታ ለማቆም በሚችሉት ሁሉ ተቸግረውም ጭምር እዚህ ሀገርም ስራ የሌላቸው ናቸው። በአሁኑ ሰዓት አርባ ሰባት ሚሊዮን ይባላል ስራ አጥቶ ስሞል ቢዝነሶች እየሰሩ አይደለም እንደዚህ አይነት ሁኔታ ውስጥ ሁሉ ሆነው ነው ይህን እያደረጉ ያሉት። እና በጣም ጥቂት ያወቁ መስሏቸው ለመረበሽ የሚሞክሩ ሰላሙን ለማናጋት የሚሞክሩ እነዚህ ግን ቃው ምርት ነው። ሰላማዊ መንገድ አለው። ለዲሞክራሲያችን ማበብም አስተዋጽ ያደርጋል። በዛ መንገድ ቢያደርጉት ሁሉም ይማርበታል። ምክንያታቸውን ይሰማል። ከዛ በወጣ መንገድ ግን በስሜት ሆነው የሚያደርጉት ቀስቀሳ በብዙ ሀገሮች ሄት ተብሎ ህግ ወቶለት በህግ እያስጠየቀ ነው ሰሞኑን እንኳን ጀርመን ሀገር ላይ ወደ አርባ የሚሆኑ በሄት ስፒች ሰዎች እንደተያዙ ሰዎች አሏ። አሁን እነዚህ ሰዎች ስለመያዝ በጣም ቀላል ነው። በአይፒ አድሬሳቸው በቀላሉ ስማቸውን ቀይረው ነው የሚንቀሳቀሱት ። አንዳንዶቹ በግልጽ ነው የሚንቀሳቀሱት በህጋዊ መንገድ ነው እና ወደዛ ደረጃ ከመደረሱ በፊት ግን ሰው አይጠቅመንም እንዳይልቱ አካሄድ አቆሙ፣ በሰላማዊ መንገድ አድርጉት ብሎ እያለ ስለሆነ ያንን ድል ይጠቀሙበት ነው የሚለው። በሌላ በኩል ይህንን ግድያ ተከትሎ በተቀሰቀሰ ተቃውሞና በደረሰ ጥቃት የሰማኒያ ሰባት ሰዎች ሕይወት ማለፉን የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርደሳ አረጋግጠዋል። በተጨማሪም በተለያዩ ከተሞች የሚገኙ ብዙ ዜጎች ንብረት በቃጠሎ መውደሙንና አካል መጉደሉን መግለጻቸውም አይዘነጋም። አመሰግናለሁ ፂሆን ለዘገባው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን አዳምጡ፣ ተመልከቱ፣ ተነጋገሩ። ብርሃን ኃይሉ በቅንብሩ አብራኛለች። ወደ ተከታዩ ቅንብር እንለፍ። በኢትዮጵያ ፖለቲካ ውስጥ ረጅም እድሜን ካስቆጠሩ ድርጅቶች አንዱ የሆነው የኦሮሞ ነጻነት ግንባር ሊቀመንበር በሰሞኑ የኢትዮጵያ ሁኔታ ላይ በሳምንት ውስጥ ማብራሪያ ሰጥተዋል። ኦቦ ዳውድ ኢብሳ ባለፈው ክፍል ውስጥ በአርቲስት አጫሉ ሁንዴሳ ላይ የተፈጸመውን ግድያ አውግዘዋል። ሀዘናቸውን ለቤተሰቡና ለመላ ኢትዮጵያ ሕዝብም ገልጸዋል። በሀጫሉ ላይ የተፈጸመውን ግድያ ተከትሎ በተነሳው ሁከት ውስጥ የጠፋውን የሰላማዊ ሰዎች ሕይወትና የደረሰውን ጉዳት አስመልክተው ሲናገሩም ምንጊዜም በሰላማዊ ሰዎች ላይ የሚፈጸምን ጥቃት እርሳቸውም ድርጅታቸውም እንደሚቃወሙ ተናግረዋል። የውይይታችን ተከታዩ ክፍል አሁን ይቀጥላል። ኦነግ በአሁኑ ጊዜ በተለይ በምዕራብ ኦሮሚያ እና በደቡብ አካባቢ ያሉ ሁኔታዎችን በተመለከተ ያለው ተሳትፎ የማደራጀትም ይሁን ሞራልም በምንም የመደገፍ እንቅስቃሴ ያደርጋል እንዴ? ይሄ ጉዳይ በአገዳዎች የተቋቋመው የቴክኒክ ኮሚቴ ህዝቡ የተሳትፎበት የኛ ሀገር መንግስት መሀል በዚህ መሀል ያለው ችግር መፍትሄ ያገኘ ነው። የኦሮሞ ነጻነት ግንባር ከአሁን በኋላ ሰራዊት የለኝም ብሎ በሚዲያም ወቶ ከአሁን በኋላ ሰራዊት የለኝም ብሎ ይህን ካለ በኋላ አላትና ይህን በሰላም በሚደረስ ናት ለማለት የኛና የመንግስት ነው አሉ። ለነሱ ወተን ፈረምላቸው በሚዲያም ወተን ይሄንን ተናገሩ አሁን ከዛ ፊርማው እኛ ጋ አለ፣ ዶክመንቱ እነሱ ጋርም አለ፣ የቴክኒክ ኮሚቴው ጋር አለ። ይሄ ያለቀ ጉዳይ ነው። ኮሚኒኬሽን ኔትወርክ እና እንትኑ በሙሉ ልጅ በትነን የመጣ ነው። ኤርትራ ያለንን መዋቅር የምናስተዳድርበትን በሰላማዊ መንገድ ለእንትን ለመምራት ነው፣ በትነን የመጣ ነው። ካሁን በኋላ ይህን ሪስታብሊሽ ለማድረግ ብዙ ነገር እንደሚፈልግ በማንም ሰው ያውቀዋል። አደራጀት ጀት ይፈልጋል፣ ቴሽ ይፈልጋል፣ አስተዳደር ይፈልጋል፣ ገንዘብ ፋይናንስ ይፈልጋል፣ የሰው ኃይል ይፈልጋል። ይህ ሁሉ መንቀሳቀስ አለብን። ይሄ ደግሞ እንዲሁ በድብቅ አድርገህ እዚህ ሰራው ነገር አደለም። በዚህ ላይ የኦሮሞ ነጻነት ግንባር የማውቀል ሰውን መሀይም የማድረግ ይመስላል። እና ይሄንን ሁኔታ ስትመለከቱ ታዲያ እናንተ እየተፈጸሙ ያሉ የኃይል አድራጎቶችን ታወግዛላችሁ እንደ ፓርቲ እርሶም እንደ መሪ?

ሳት እንግዲህ በነሱ መሀል ያለ ችግር ነው። አሁን ካሁን በኋላ በታጠቀው ሀይል ነው፣ ግን ሁለቱም በሲቪል ያለ እና በሱ አለ እና ብዙ አለ። ለምሳሌ ሲቪል የሆኑ ሰዎች ላይ ጥቃቶች እንደሚፈጸሙ ሲነገር ቆይቷል። ተማሪዎች ታፍነው ተወስደው ምዕራብ ኦሮሚያ ውስጥ ያሉ ሀይሎች እንደወሰዷቸው ሲነገር ቆይቷል የተረጋገጠ ነገር ባይኖርም ግን ለዛ ሲነገር ቆይቷል። እነዚህ እነዚህን ሁኔታዎች መልክ ለማስያዝ መፍትሄ ለመስጠት ኦነግ እንደ ፓርቲ እንደ አንድ የጠገበ ዕድሜ እንዳለው የፖለቲካ ኃይል የሚጫወተው ሚና የሚያደርገው ተሳትፎ ምንድን ነው? ያ ሚና አላችሁ ብሎ ዝግጁን ተጠይቃችሁ አታውቁ? ኦፊሻሊ ተጠይቀን አናውቅም። ተጠይቆ አቅም ከዛ ካስረከብናቸውና ከውስጡ ከወጣም በኋላ ዩኒላተራል እኛ ደግሞ ፈታ ብሎ ነው በዛ ት ያሉት አንዲት ነገር ብቻ በአዲስ አበባ ወገኖታ የሚለው ወይም ደግሞ የተማሪዎች አምብሬላ ኦርጋናይዜሽን በማለት ነው የኦሮሞዎችን በዚህ ተዋቅሮ ነበር። በዛ ላይ ነገሩ ተነሶ ኮሚቴ ተቋቁሞ እዛ ውስጥ እንድንሳ በኮሚቴ ውስጥ እንደ አንድ ምክር ሌሎችም ባሉበት። ግን ያ ኮሚቴ ታንክሽናል አልሆንም። እነሱ ናቸው የሚመሩት። እንደዚሁ ቀረ። እቺ ብቻ ነው የምናሳንሱ። መቼም ስም ያተናል፣ ብለዋል ኦቦ ዳውድ። የሚሰማን ካለ መሳተፍ እንችላለን፣ ብለዋል። ለችግሮቹም ሁሉ መንግስትና እነዛ ሀይሎች ተጠያቂ ናቸው፣ ብለዋል። እስቲ አሁን ህዝብ ስማዎት በራዲዮ ነው እየተናገሩ ያሉትና ምንድናቸው፣ እናንተ የምታቀርቧቸው ሀሳቦች ምንድናቸው፣ ችግሮች የምትሏቸው ችግሮቹ አንደኛ፣ ገና ሲጀመር እኛ ኤርትራ ውስጥ ስምምነት አድርገን ይበታ ነው። ስለዚህ ሀይል ኤርትራ ውስጥ የነበረ የሰለጠነ ሀይል አለ፣ ትጥቅ የለውም። ለእነሱ አሰከም ናቸው። አገር ቤት ደግሞ በሁለት ክንፍ ምዕራብና ደቡብ ትልቅ ሀይል ነው ያለው ነገር ናቸው። ሌላ ቦታ ኦሮሚያ ውስጥም በአንዳንድ ቦታዎችን አንቻሎች ያሉ ከነዚህ መዋቅር ውስጥ ያሉ እነዚህ በሙሉ ወደ ጸጥታ ሀይሉ እንዴት አድርገው እንደሚቀላቀሉ ወይም ደግሞ ሪኢንትግሬሽን ኢንትግሬሽን ሪኢንትግሬሽን የሚሉት እንዴት እንደምንፈጽም እዚህ የማይቀላቀሉ ደግሞ በየትግል ላይ ነው የነበሩት። ቤተሰብ የላቸውም፣ እርዳታ የላቸውም። እነዚህ መንግስት ኃላፊነት ወስዶ እንዲረዳቸውና በየመንደራቸው ከማህበረሰቡ ጋር እንዴት አድርገው መልሶ እንደሚሰፍሩ ኑሯቸው እንዴት እንደሚቋቋም ኃላፊነት እንዴት እንደሚወስድ ይሄ በዓለም ደረጃ ያለ ኢንተርናሽናል ፕሮሰስ ነው እና በዚህ ነው የተስማማ ነው ይህን ደግሞ ለመፈጸም የጋራ ኮሚቴ እንደምናው። ቋቁም እዚህ ሀገር ቤት ከገባን በኋላ ይህንን የጋራ ኮሚቴ ፋንክሽናሉ እንዳይሆን ደግሞ እንዳይሰራ አድርገው እኛ ደግሞ ጭራሽ ወደዚህ ነገር እንዳንቀር ብሎክ አርጉ ወይም ደግሞ አጥር ነው የሰሩት፣ ከለከሉ። ችግሩ ከዛ ነው የሚነሳው። በዛ ኋላ ገና ሁለቱ ወር ምናምን ሳንቆይ የሀይል እርምጃ በሁለቱም በኩል በዚህ በምዕራብና በደቡብ በኩል ጀመሩ። ያንዴ ነግር ናቸዋል ይሄ ነገር ችግሩ የኢትዮጵያ ሕዝብ ችግር ነው የሚሆነው የእኛ ችግር ነው የሚሆነው። ይሄ በዚህ አይነት መሄዳችሁ ትክክል አይደለም፣ መስምምነታችንን ያፈረሰ ነው ብለን ነግረናቸዋል። ይሄ ነው ችግሩ። ኦቦ ዳውድ፣ ሰሞኑን በተለይ በሚታዩ አንዳንድ እንቅስቃሴዎች ላይ የሀይል ሁከት አዘል እርምጃዎች ይታያሉ ንብረት ማውደምን የመሳሰለ በሰው ላይ የሚፈጸም ጥቃትን የመሳሰለ ታሪካዊ ቅርሶችን ማጥፋት ማውደምን የመሳሰለ ለንደን ላይ ኤምባሲው ጥቃት ተፈጽሞበት የሀገሪቱ ባንዲራ ወርዶ የኦነግ ባንዲራ ነበር የተሰቀለው እና በእንደዚህ አይነት እንቅስቃሴዎች ውስጥ ኦነግ ይነሳል። ብዙ ጊዜ ስንመለከት የኦነግ ባንዲራ ይነሳል እና እናንተ እጅ አላችሁ በእንደዚህ አይነት እንቅስቃሴዎች ውስጥ አንደኛ ነገር የኦሮሞ ነጻነት ግንባር እኛ በዚህ ተመዝግበን በሰላማዊ መንገድ ነው እየተንቀሳቀስ ነው ያለበት መዋቅራችንን በዚህ የታወቀ ነው። ይሁንና የኦሮሞ ነጻነት ግንባር ለብዙ አመት የተንቀሳቀሰ እና ብዙ ሀይል ያፈራ ከኦነግ ውጭ የዚህ ትግል ስቴክሆልደር የዚህ ባንዲራ ስቴክሆልደር የዚህ ስም ስቴክሆልደር እንኳ ብዙ ነው አሁን ኦነግ ስም ሶስት አራት አሉ ይላል ሰው ትክክል ነው ስቴክሆልደሮች ናቸው ከኛ ጋር ግን አንድ ድርጅት ሆነው እንደዚህ እንትን የሚሉ አይደለም እና ይሄ ችግሩ የሚነሳው አንደኛ አገር ቤት ገባን በሰላም አይነት እንትን ለመንቀሳቀስ ነው የገባ ነው መጀመሪያ የነበረው የፖለቲካ ሁኔታ ሁሉም ሰው የሚያውቀው ነው ብዙ ሰፖርት ነው ያለው ይሄ ድርጅት ይሄንን በሰላም እንዳይንቀሳቀስና ይሄንን ሁኔታ በሙሉ እንዳይቆጣጠር ድርጅቱ እንቅፋት ነው የፈጠሩት። እኛ በየቦታው በየጊዜው እስር ነው ያለንበት። የድርጅቱ አመራሮች በሰላም የሚንቀሳቀሱ ሕዝብ የሚያውቃቸው እስር ቤት ያሉ ብዙ ናቸው። አሁን ዛሬ በሕዝቡ በአይኑ ፊት ለፊት የሚያውቃቸው። ይሄ ሁሉ ከምንድን ነው የሚነሳው ከነሱ ውሳኔ ከጅማ የኦፒዲዮ ኮንፈረንስ የመጀመሪያው ወደሞ ሁለት ሺ አስራ ስምንት በፈረንጅ መጨረሻ አካባቢ የዛሬ ሁለት ዓመት አካባቢ ማለት ነው። ስማቸውን ወደ ኦዲፒ ቀየሩ። ከኦዲፒ ከቀየሩ በኋላ ወደዚህ ተመልሶ ከአንድ ወር ሁለት ወር በኋላ ሴንትራል ኮሚቴው የዝግ ስብሰባ አድርጎ የወሰነ ውሳኔ አለ። የኦሮሞ ነጻነት ግንባር በዚህ አይነት ድጋፍ ምናምን ከቀጠለ ምርጫ ላይ ምንም ነገር ልናገኝ አንችልም። አንድም ካድሬን እኛ ሰፖርት ሊሆን አይችል። ስለዚህ ይሄ ድርጅት በእነሱ በእንግሊዝኛ ቃላት በተጠቀሙበት ኢት ሀስ ቱ ቢ ዲስራፕትድ ኦር ዊከንድ አንድ ኢፍ ፖስብል ዲስራፕትድ ይሄንን ነው የወሰነው። ለአድማጮች ግልጽ እንዲሆን መረበሽ አለበት ወይም መበተን አለበት ወይም ሁለተኛው መዳከም አለበት። እሺ በዚህ ተነሰው ስር እንግል ሰንቀሌ እና ጦላ ቢታ ወደ ሀያ አምስት ሰው ነው። በስምንት ስድስት ወር ውስጥ የገባና የወጣ ኛ እንትን ከሁሉ ኦሮሚያ አካባቢ። ከዛ በኋላ እንግዲህ በየጊዜው የቢሮዎች መዘጋት እና ሰው መታሰር እስከ ዛሬ ድረስ አላልቀ ይሄ ሁሉ ምን ፈጠረ? ወደ ጥያቄ መልስ ልሄድ እና ምን ፈጠረ? የኦሮሞ ነጻነት ግንባር ለዚህ ድርጅት የታገዱትን በሙሉ ተቆጣጥሮ በዚህ ሰላም ሂደት ውስጥ ለማሳተፍ አልቻለ ከዚህ ከለብ ይጠቀሙ ህዝቡ ጠጋው። ከዚህ ተነሶ ውጭም ውስጥም ለትግላችን እንሞታለን ፍራስትሬትድ ሆኖ በዚህ ስርዓት ላይ በየቦታው በዚህ ድርጅት ስም ትግል ያደርጋል። ይሄ መሬት ላይ ያለ ነው። እኛ ባነሳተበት መቼም አሁን ኦቦ ዳዊት በዚህ ሁኔታ ውስጥ ሰላማዊ ህዝብ ሀገር አደጋ ላይ ናቸው ብዙ ስጋትና ጭንቀት ላይ ያለ ሰው አለ። ሲቪል ህዝብ ለመንገላታት እየተጋለጠ ነው ያለው። የሁከት አዝማሚያም እያንዣበበ ነው ያለው አገሪቱ ላይ እና ኦነግ ምን ማድረግ ይችላል? እርሶስ እንደ መሪ የሚሰጡት ምክር፣ የሚያደርጉት መልእክት ምንድን ነው? የእኛ ችሎታ ውስን፣ የእኛ ብቻ ሳይሆን ብዙ አሉ እ በዚህ ውስጥ መሳተፍ የሚችሉ በጣም ዲሰንት የሆኑ ፓርቲዎች አሉ፣ ሌሎችን የፖለቲካ ሰዎች አሉ። እነዚህ በሙሉ እንግዲህ ደጋግመን ደጋግመን ያው ድሮ ወያኔ ጊዜ የተጮህበትና የተሰምበትና ሰፊ አታልት ነው። በየጊዜው ገና ከገባን እስካሁን ድረስ መንግስትና ፖሊካል ፓርቲዎች ኢንጌጅመንት ወይም ደግሞ ውይይት አጀንዳ ይዞ በስነ ስርዓት በጣም ሲሪስ የሆነ የሀገሪቱ ጉዳይ ይህ ምን ስም እንደላይ እንደሚበት ና ከዛ ኋላ ህዝቡን ፓርቲዎች በራሳቸው አደረጃጀት ህዝቡን በሰላማዊ መንገድ ተንቀሳቀሰው ህዝቡን ካቀፉ ጤናማ የሆነ የፖለቲካ አካሄድ ይኖረናል ብለን እንትን አለ። እሱ ተጨናገፈ። በኃይል እርምጃ ነው። በየቦታው ድጋፍ ለማሰባሰብ በየጊዜው እንትን ያሉት። አሁን የዛ ውጥረት ኪሙሌቲቭ ነው። የአጫሉ ኢንሲደንት ብቻ አይደለም ይሄንን ውጥረት እንትን ያደረገው እና ይሄንን ማድረግ በጣም ትልቅ ስራ ይፈልጋል። መንግስት ለዚህ ራሱ ክፍት አድርጎ ህዝቡንና ፓርቲዎችን አሳትፎ ለማስተካከል መፍትሄ የለንም። እውነቱን ለመናገር አሁንም ቢሆን ሁላችንም ቢሆን በሰላማዊ መንገድ የምንፈልገውን አጀንዳ ማንቀሳቀሱ ነው የሚያዋጣን። ወደ ሀይል ሌላ ከቁጥጥር ውጭ የሆነ ህዝብና ህዝብ የሚያጋጭ እንደገና ደግሞ ፖለቲካው ከእጃችን ወጥ ቶ ከቁጥር ውጭ ከሆነ የሚጠቀም የለም። ግጭቶች ያሉበት አካባቢ መንግስት ራሱን ክፍት አድርጎ በሰላም መንገድ እንዴት እንደሚፈታ ግልጽ የሆነ ውሳኔና የሚፈታበት ፖሊሲ ኖሮ ሌሎችም ተሳትፎበት ይሄ ነገር እንዴት እንደሚፈታ መንግስት በሀይል የሚሄደውን አቁሞ ለሁሉም ሰላማዊ እንቅስቃሴ ክፍት አድርጎ ቁጭ ብለን ያለው የፖለቲካ ችግር በፖለቲካ ኃይሎች ምክር መፍትሄ ካገኘ ብቻ ነው ችግሩ የሚፈታው። እስከዛ ድረስ ግን አሁን ያለው ሁኔታ ለማርገብ ሁሉ ሰው ሁሉ በሰላማዊ መንገድ ብቻ ራሱን መግለጽ ሊያደርጉት ሚፈልገው በዚህ ላይ ቢያተኩር የሚል ነው ያለን። ኦቦ ዳውድ ኢብሳ የአዳ ቢሊሱማ ኦሮሞ ሊቀመንበር ለሰጡኝ ጊዜ፣ ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። እኔም አመሰግናለሁ ሰለሞን። ከአርቲስት አጫሉ ሁንዴሳ ሞት በኋላ የተነሳው ሁከት ኢትዮጵያ ውስጥ ብቻ ተወስኖ አልቀረም። ለንደን ላይ በኤምባሲው ላይ ጥቃት ተፈጽሞ ነበር። የእንግሊዝ መንግስት ለቀዳማዊ ኃይለ ስላሴ መታሰቢያ ያቆመው ሐውልት ፈርሷል። በተለይ ኤምባሲው ላይ ጥቃት ተፈጸመ እንደተባለ ባለፈው ማክሰኞ ወደ ለንደን ደውዬ የሚስዮኑን ምክትል መሪ አግኝቼ አነጋግሬ ነበር። የተለዋወጥነውን አዳምጡት። ፓፒ ደምስ ይባላለው። በለንደን የፊት ኤምባሲ ምክትል የሚስዮን መሪ ነኝ። ዛሬ ሁላችንም እንደምናውቀው በኢትዮጵያ ትናንትና ምሽት ላይ በወጣት አርቲስት አጫለው ላይ የደረሰው ድንገተኛ ሞት የሁላችንም ቅስም የሰበረ ጠልቅ ሀዘን በሁሉም ኢትዮጵያውያን ዘንድ ገብቶ ባለበት እኛ ደግሞ እንደ ኤምባሲ ሰራተኛ ሙሉ ሀሳባችንና ሀዘናችን ከህዝባችንና ከመንግስታችን ጋር ሆኖ ሳለ በዚህ ሀዘን ተሰብረን በቢሮ ስራ ላይ ውለን ያለን ልክ የምሳ ሰዓት ተቃሉ በዚህ አቆጣጠር ሁለት ሰዓት አካባቢ ወጣት ልጆች ማለት ይቻላል ከአስራ አምስት እስከ ሀያ ስድስት አመት የፖሊስ ማረጋገጫ ነው የምነግርህ። እድሜ ያላቸው በመጀመሪያ ደረጃ ሀያ የሚሆኑ መጡ። ከዛ ተከትለው ወደ ሰላሳ እና ከዛ በላይ በአጠቃላይ ከሀምሳ በላይ የሚሆኑ ወጣቶች ኤምባሲያችን ጋር መጡ። ዛሬ ሀዘኑ የሁላችንም ነው አገር ቤት የተፈጠረብን ችግር የሁላችንም ሆኖ ሳለ እንደ እነዚህ አይነት ህብረታችንን፣ አንድነታችንን የሚፈታተኑን አደጋዎች በጋራ መመከት የሚገባን ሰዓት ሆኖ ሳለ በኤምባሲው መጥተው አላስፈላጊ ከአንድ ኢትዮጵያዊ ከህዝባችን ባህልና እሴት የወጣ የስነ ምግባር ተራብሰው ነው ወደ ዛ የመጡት። መረጃውን ለማወቅ የቻልነው ነው ለስምንት ሰአት በዚህ አቆጣጠር ነው። ለቱ ማለት ነው ስምንት ሰአት ከሰአት በኋላ ማለት ሆነው ስምንት ሰዓት ከሰዓት በኋላ በኢትዮጵያ ወደ 11 ሰዓት ማለት ነው። ያ ሰዓት በዛ ሰዓት እና ቶሎ ብለን ለፖሊስ አሳወቅን። ውጭ ጉዳይም እንደ ኤምባሲ የሚገባውን ፕሮቴክሽን እንዲሰጠን ለፖሊስ አሳውቆ ተገቢው ነገር እንዲደረግ ጠየቅን። ምንድን ነው ያደረጉት ግን? እነዛ ወጣቶች ወጣቶቹ መጡ ብረት ነገር ያዙት አለ እንደገና የሚቀጣጠል ነገር ፖሊሶቹ የተቀበሏቸው ነገር አለ። ሕንፃ ውስጥ ገብተው ሰራተኛውንም መደብደብ ሊሆን ይችላል፣ ከዛም በላይ ሊያልፍ ይችላል። የሚቃጠሉ ነገሮችን ማቃጠል ይሆናል፣ ባንዲራ ማውረድ ነው። እንደነዚህ አይነት ነገር ነው ሙከራ ያደረጉት። በሮቹን የኛ የጥበቃ ሰራተኞች እዛ ስላሉ ከፍተው መግባት አልቻሉም። ነገር ግን ባንዲራ ወጥተው አወረዱ። ባንዲራ በምትኩ የኦነግን ባንዲራ ነው የሰቀሉት። ላፍታም ቢሆን እንዲህ አይነት ችግር ነው የፈጠሩት። የነበረው ያው ከፖሊሶች ጋር በተደረገ መተጋገዝ ችግሩን ለመታደግ የተደረገ ጥረት አለ። ነገር ግን እንደንትን ስታየው እንደ ባህል እና በተለይ ኢትዮጵያን ኢትዮጵያ ማለት ነው። ኤምባሲው ኢትዮጵያ ነው፣ የኢትዮጵያ ህዝብ ነው፣ የኢትዮጵያ መንግስት ነው። እና ይህንን በዚህ አይነት አስነዋሪ ተግባር ለመፈጸም የተነሳሱበት መንገድ እጅግ በጣም አሳዛኝ ድርጊት ነበር። ያው በወቅቱ እንግዲህ ከፖሊስ ከሆነን ከዛ እንዲሄዱ የተደረገበት ሁኔታ አለ። ይሄ ነው መደብደብ፣ ከዚያም ሊያልፍ የሚችል ነገር ብለው ነበር እና የደረሰ ጉዳት አለ እንዴ በሰው በአካል ወይም በህይወት ወይም በንብረትም ላይ ቢሆን በኤምባሲው ላይ በኤምባሲው ንብረት ላይ ያው እንዳልኩት ባንዲራ ማውረድ ከየትኛውም የንብረት ጥፋት በላይ ነው። የአንድ ሀገር ባንዲራ ማንኛውም ሰው መጥቶ አውርዶ ሌላ የፈለገውን ነገር ሊያደርግ የሚችልበት ደንና አሰራር የለም። ይሄ ትክክል ያልሆነ ነው። ከዚህ በተጓዳኝ ደግሞ በሮቹን አልከፈት ሲል በያዙት በማንኛውም ነገር ያደረጉት ድብደባ መስኮቶቹን፣ መስታወቶቹን ለመስፈር የተሰበራል ጉዳት ነው። ይህም ራሱ በሩም ቢሆን ከአቅማቸው በላይ ሆኖ እንጂ በኃይል በርግደው ደብድበው እንትን አድርገው ሰባብሮ ለመግባት ነው አልተሳባቸው የነበረው። በእርግጥ በዚች ባለችን ሰዓት ሰራተኛው ከውስጥ ለምንም አይነት ወደ ውጭ እንዳይንቀሳቀስ መልእክት አስተላልፈናል። መልእክቱ እዛው እንዲቆዩ ነው ያደረግ ነው። አንድ ተገልጋይ የነበረ ሰው ቢያገኙ እሱንም ደብድበውታል። ይህም ለእኛ ጉዳት ነው። ኢትዮጵያውያን ኢትዮጵያውያኖች ላይ እንደዚህ አይነት አሰያፊ ተግባር መፈጸም ተገቢነት የለውም የሚል እምነት ነው ያለን። እና ይሄ ነገር በአጋጣሚ ሆኖ ለመቆጣጠር የሚቻልበት ድል ባይፈጠር ኖሮ እኛው ለእኛው እንዴት አይነት መጥፎ ድርጊት ሊፈጸም እንደሚችል መገመት ይቻላል። እርሶ እዛ ነበሩ ይህ ሁኔታ ሲፈጠር? እኔ እዛው እዛው ነኝ ግን ቢሮ ውስጥ አይደለሁም። ልክ እኔ እየገባሁ እያለሁ እነሱ በሩን ይዘው ስለነበረ ፖሊሶች፣ የአምቡላንስ እንትን ይዘው እየገቡ እያለ እዛው አካባቢ ውጭም ያላቸው አትግቡ፣ ውስጥም ያላቸው አትውጡ ተብሎ ስለነበረ እኔ እዛው አካባቢያቸው ነው ያለሁት። እርስዎ ጣልቃ ለመግባት ያደረጉት ሙከራ ነበረ ለመገላገልም ይሁን ጥያቄያቸው ምን እንደሆነ ለመስማትም ይሁን? አንድ ሰው ጥያቄ ህጋዊ ጥያቄዎችን አቅርቦ ለጥያቄዎቹ ምላሽ የሚሰጠኝ አካል እፈልጋለሁ ሲል ነው እንጂ ኤምባሲው የነፍጠኛ ነው አብይ፣ ነፍጠኛ ነው እንደዚህ ነው ዳውን ዳውን ዊዝ አብይ ነው የሚሉት፣ ዳውን ዳውን ዊዝ ነፍጠኛ ነው የሚሉት። እንደነዚህ አይነት ነገር ነው እንጂ ይሄ ነገር ጉዳይ ስላለን፣ ይሄ ጉዳይ እንዴት ነው የተከሰተው፣ ለዚህ ጉዳይ ምንድን ነው ማብራሪያ የሚሰጠን የሚል ጥያቄ አይደለም። እንኳን ለእኛ አይደለም፣ በመካከል ገብተን ልናብራራ ከስድስት በላይ ፖሊሶች ፖሊሶች መጥተው ሁለቱ ፖሊሶች በነበሩ ጊዜ ምንም መቆጣጠር አልቻሉም። ወደ አሁኑ ከነሱ በፊት የመጡ ነበሩ እዛው የቆሙ። እነሱ ሊቆጣጠሯቸው አልቻሉም። ሀይም ሊሏቸው አልቻሉም። ከዛም በላይ ሌላ ተጨማሪ ፖሊስ ተጨምሮም እያለ ተረጋግተው ሀሳባቸውን ለመግለጽ ሳይሆን ከእነሱም ጋር ያለመግባባት ለመፍጠር ስለነበረ፣ በእነሱ የዛሬ ሁኔታቸው ሲታይ ተቀራርቦ ሀሳብ ለሀሳብ ተለዋውጦ ለጥያቄያቸው መልስ ሰጥቶ ሰውን አዳምጠው ሰክ ነው በኢትዮጵያዊነት ጨዋ ጨዋነት ባህሪ ሊስተናገዱ የሚችሉበት ነባራዊ ሁኔታ ላይ አልነበሩም። ፖሊስ ምን አደረገ ለመሆኑ? እንግዲህ ፖሊስ ያው በአንድ በኩል መያዝ ያለበትን የፖሊስ መረጃዎችን ይዟል። ዝርዝሩን መግለጽ ባያስፈልግም መያዝ ያለባቸውን እያንዳንዱ መረጃዎች ለመያዝ ሞክሯል። ከዛም የእነሱ ሊወስዱት የሚገባውን መጥፎ እርምጃ ለመከላከል ሞክረዋል። በሮቹን ሰብረው ቢገቡ ኖሮ በሙሉ ስታፎ ያለው ውስጥ ነው ሊደርስ የሚችለው ችግር ለማንም ሊገመት የሚችል ነገር ነው። ይህን ማነች ለማድረግ ሞክረዋል። ጥፋት የደረሰበትን ንብረትም መዝግበዋል። ሰዎቹንም ለይተው ማን ከየት አካባቢ እንደመጣ በቂ መረጃ ያላቸው ይመስለኛል። እንግዲህ ቀድሞ መናገር አስፈላጊ ባይሆንም እንደ ፖሊስ መውሰድ ያለባቸውን ዝርዝር መረጃ እየተገነዘቡ ይመስለኛል። እኔ የደወልኩለት ጊዜ ከፖሊስ ጋር እየተነጋገሩ እንደነበረ ነግረውኝ ነበር። እና ያን ጊዜ ሰልፈኞቹ ነበሩ እዛ አካባቢ አሁን ከቢሮ መውጫ አካባቢ በፈረንጆቹ እስከ ፋይፍ ድረስ እዛ ስለነበሩ ሰራተኞቹን ወደ የአካባቢያቸው ወደ የመኖሪያቸው ለማድረስ እዛ ቆይቼ ስለነበረ ሌሎቹ መድረሳቸውን አረጋግጨው ወደ ቤት ለመምጣት እዛ ያለሁኝ ሌላ ሁለት ሰዎች መጡ። ሁለት ሰዎች መጥተው በሩን በምን ልበልህ፣ የተለያየ ነገር ይረጭበታል፣ ያፈሱበታል፣ እንደ ወተት አይነት በእንቁላል እንቁላል የተበጠበጠ አይነት ነገር በሙሉ እየረጩ አላግባብ እንትን እያበላሹ ስለነበረ ድጋሚ ለፖሊስ መደወል ነበረብኝና ድጋሚ ፖሊሶቹ መጡ። እና የተደረገውን ድርጊት አሁንም ተጨማሪ መጥተው ወይም ደግሞ እዚህ የነበሩት የተወሰኑት ሰዎች ቀርተው አሁንም በተቋሙ ላይ ተገቢ ያልሆነ እርምጃ ለመውሰድ የሚያሳይ ስለሆነ ይህንን ነገር ፖሊስ በአግባቡ ማየት መቻል አለበት ብዬ ማሳየት አለብኝ። እና እኛ ከመጣን በኋላ ምን ሊሆን እንደሚችል የማውቀው ነገር ስለሌለ ፖሊስ የናውቀው ልክ ሲክስ ላይ ማለት ነው። ሲክስ ላይ ከቢሮ ለወጣ ስል እዛው ሳገኛቸው ወደ አሁኑ ደውዬ መጥተው ያን ድርጊቱን አይተው መዝግበው ሊሄዱ ስለሚገባ ያንን ለማሳየት ነው። ከቦታው ሳርቅ ጠርቼ አሳይቼ እንደገና መዝግበው የራሳቸው ክትትል እንዲያደርጉ እያደረግኩ ስለነበረ ነው። ከፖሊሲዎች ጋር ነኝ ያልኩ። በቁጥጥር ስር የዋሉት ሰው ወይም የወሰዱት ሌላ እርምጃ አለ በሰው ላይ ፖሊሶቹ? እንግዲህ እኔ እኔ እያየው እንደዛ የተደረገ ነገር የለም። ነገር ግን ያው መዝግበው ጠይቀው የያዙት ነገር ሊኖር ይችላል። ሌሎች መለያዎችም እዛው የሴኩሪቲ ሲስተሙ ስላለ ያን ተጠቅመው ሊወስዱ የሚችሉት ነገር ሊኖር እንደሚችል እገምታለሁ። አሁን ከሀጫሉ ሁንዴሳ ጣመ ዜማዎች አንዱን እንጋብዛችሁ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ የዩናይትድ ስቴትስ የልደት በዓሏ ነው በማለት ርዕሰ አንቀጹ ጽሁፉን ይጀምራል። በዚህ በአውሮፓውያን የዘመን አቆጣጠር በዛሬዋ ሐምሌ ጁላይ አራት 1776 ዓ ም 13ቱ የብሪታንያ ቅኝ ግዛቶች ተወካዮች ከታላቋ ብሪታንያ መገንጠላቸውን ይፋ ያደረጉበት የነጻነት አዋጅ ዲክላሬሽን ኦፍ ኢንዲፐንደንስ የፈረሙበት እለት መታሰቢያ በየአመቱ ይከበራል። ለአሜሪካ ነጻነት ለሰባት አመታት የተካሄደው ጦርነት በይፋ የተጀመረበት ነው። ከጦርነቱ ዋና ዋና ክስተቶች አንዱ የተመዘገበው ግን ከዚያ በአንድ አመት ቀደም ብሎ ነው በማለት ርዕሰ አንቀጹ ይቀጥላል። በ1775 ዓ.ም ሚያዝያ 18 ቀን በብሪታንያ ወታደሮችና በአሜሪካውያን ሚሊሻዎች መካከል የመጀመሪያው የትጥቅ ግጭት መከፈቱን ርዕሰ አንቀጹ ያስታውሳል። በግጭቱ የተተኮሰው የመጀመሪያው ጥይት በመላው ዓለም ያስተጋባው ተኩስ እየተባለ ይጠቀሳል። ምክንያቱም አሜሪካውያን በጊዜው የዓለም ልዕለ ሀያል ከነበረችው ሀገር ለመገንጠል ባደረጉት የተሳካ ዘመቻ ውጤት የሆኑትን ታሪካዊ ለውጦች አይቀሬነት ያበሰረ ድምጽ ነበርና ሲል አክሏል። ከአብዮቱ በኋላ በምክንያታዊነትና በግል ነጻ አስተሳሰብ የሚገለጸው እምነት መደበኛ የአሜሪካ የፖለቲካ ባህል መገለጫ ሆነ። አንግሊካዊቱ ቤተ ክርስቲያን የመንግስት ኦፊሴላዊ ቤተ ክርስቲያን መሆኗ አበቃ። የግል ነጻነት አስተሳሰብ በቀድሞቹ ቅኝ ግዛቶች በስፋት ተቀባይነት አገኘ። እድገት በስራ እንጂ በዘር ሀረግ መብትነት የሚቸር መሆን የለበትም የሚለውም እምነት ሰረጸ ብሏል። ከሁሉም በላይ ግን አለ፣ ርዕሰ አንቀጹ ጽሁፉን ሲቀጥል፣ ከሁሉም በላይ ታላቁ የመንግስትና የሚያስተዳድረው ህዝብ ግንኙነት መቀየሩ ነው። በተወላጅነት ውርስ በሚተላለፍ ገዢ መደብ ከላይ ወደታች የሚወርድ አስተዳደር በህዝብ በሚመረጡ ብሔራዊና ክፍለ ግዛታዊ አስተዳዳሪዎች ተተኩ። ዜጎች በአካባቢያቸውና በክፍለ ግዛታቸው አስተዳደር ያላቸው ሚና እየጎለበተ መጣ። የመምረጥ መብት የሚጎናጸፈው ህዝብ እየጨመረ ሲሄድም የህዝብ የፖለቲካ ተሳትፎ አደገ ብሏል። አውሮፓውያን ይህንን ልብ ቢሉ ጀመር። ሲልም እርሳ አንቀጹ ይቀጥላል። የዘውዳዊ ስርዓት አቀንቃኞች አዲሲቱ ሀገር መፍረሷ አይቀርም ብለው ጠበቁ። በዜጎች ውክልና የሚመሰረተው ሪፐብሊካዊ አስተዳደር ስርዓትን ለመሸርሸርም ይንቀሳቀሱ ጀመር። በአንጻሩ የዘውዳዊ አስተዳደር ተቃዋሚዎች በአሜሪካ አብዮት ጨቋኝ መንግስታት መናድ እንደሚችሉ ማረጋገጥ ብቻ ሳይሆን ህዝብ በአስተዳደር መሳተፍ እንደሚችልና እንደሚገባውም አስተዋሉ ብሏል። ቶማስ ጀፈርሰን በነጻነት አዋጁ ላይ ሰው ሁሉ በፍጥረቱ እኩል እንጂ ነው ሲሉ አስፍረዋል። እኚህ ቃላት በኔዘርላንድስ፣ በቤልጂየም፣ በአይርላንድ፣ በፖላንድና በሄይቲ ብሎም በመላው ዓለም የዲሞክራሲና የነጻነት ንቅናቄዎችን ቀስቅሰዋል። ይህ የቶማስ ጄፈርሰን ቃል በፈረንሳይ አብዮት የዜጎች መብቶች አዋጅም ውስጥ ተካቷል። የ19ኛው መቶ ክፍለ ዘመን በርካታ የነጻነት ንቅናቄ መሪዎችን አነቃቅቷል። በላቲን አሜሪካ በቅኝ ገዢ ኃይሎች ላይ የተሳካ አመጽ የመሩት ሲሞን ቦሊቫር ይጠቀሳሉ። ከሁለት መቶ ዓመታት በፊት አለ። እርስ አንቀጹ በመቀጠል ከአሜሪካ አብዮት ጀግኖች አንዱ ማርከስ ደላፋይት ሲናገሩ ሰብአዊነት ትግሉን በድል ተወጣ፣ እነሆ ነጻነት አገር አገኘች ብለዋል። የአሜሪካ አብዮት አንደምታ ታዲያ በአገር ብቻ ሳይሆን ዓለምን አዳርሷል እስከ ዛሬም ማስተጋባቱን እንደቀጠለ ነው ሲል ሲል ርዕሰ አንቀጹ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዛሬ የዩናይትድ ስቴትስ የነጻነት ቀን ነው። የልደት ቀንም ይሉታል። ዛሬ ልክ ሁለት መቶ አርባ አራት ዓመቷን ደፈነች። እነሆ አሜሪካ ዘ ቢዩቲፉል ውቢት አሜሪካን ጋብዛችሁ በእኛ በኩል በዚህ ሰናበት። ራሳችሁን ከኮሮና ቫይረስ መጠበቅ አትዘናጉ። ሃፒ ብርትዴይ አሜሪካ።